ሰላም ለርእስኪ በቅባ ቅዳሴ ርሁስ አኮ አኮ በቅባ ደነስ ማርያም ንግል ንጽህተ ስጋ ወነፍስ ያንጽሐኒ ምን ነርኩስ በፍእመ ቁርባኑ ቅዱስ አዚዚዮ ለሰራፊ ዘሰማይ ቀሲስ